ኢትዮጵያ ያለው የኑሮ ውድነት በነዋሪዎች እና በንግዱ ማህበረሰብ ላይ ካሳደረው ብርቱ ጫና ባሻገር በመዋለንዋይ ፍሰት በባንኮች እና በትልልቅ የቁጠባ ተቋማት ላይ ጭምር ከፍተኛ ጉዳት እያደረሰ ነው ሲሉ በርዕሰ ጉዳዩ ዙሪያ ሙያዊ ትንታኔ ያቀረቡ አንድ የምጣኔ ሀብት አዋቂ ተናገሩ። ዶክተር ደጌላ ኤርገና በሐዋሳ ዩኒቨርሲቲ የምጣኔ ሀብት መምህር ናቸው። ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ የኑሮ ውድነቱን ምንጮች፣ ጉዳቶችና መፍትሄዎችን ተንትነዋል። የአገሪቱን የምጣኔ ሀብት መዋቅራዊ ሁኔታ እንዲሁም የአጠቃላዩን የምጣኔ ሀብታዊ ስርዓት ማሻሻል እንደሚገባም አሳስበዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ከዶክተር ደንጌላ ጋር ያደረገውን ቃለ ምልልስ ይዞ ቀርቧል። በሐዋሳ ዩኒቨርሲቲ የምጣነ ሀብት መምህርና ተመራማሪ ዶክተር ደገላ እርጋና አሁን እንደ አጠቃላይ በኢትዮጵያ በተናጠል ደግሞ ሐዋሳና እንደ ሐዋሳ ባሉ ክልል ከተሞች የተፈጠረው የዋጋ ንረትና ያስከተለው የኑሮ ውድነት በማድረግ ላይ ባሉ አገራት ከሚከሰተው ጋር ሲነጻጸር ከፍ ያለ ነው ብሏል። የዋጋ ንረትም ከስምንት እስከ አስር ግፍ ግባብር ከሶስት በመቶ በላይ ማደግ የለበትም። በየአመቱ ማደጉ የተወሰነ ደረጃ ተቀባይነት አለው። ግን ከአስራ ሁለት በላይ ከሆነ ደግሞ ጉዳት አለው። በተለይ ደግሞ በአማካይ ከስምንት ከሶስት በላይ ማደግ የለበትም የሚል ነው እና በኢትዮጵያ አሁን ያለው የዋጋ ንረት ያው ከፍ ያለ ነው። በተለይ ከምግብ ሸቀጦች ጋር ከአስራ ስምንት እስከ ሀያ በመቶም ድረስ መሄድ የሚችል ነው። ይቀያየራል። ይሄ ጉዳት አለው። ያው የዋጋ ንረትን ፈጥሯል ያሏቸውንም ምክንያቶች ዶክተር ደገል አብራርቷል። የዋጋ ንረት በተለያየ መንገድ የሚመጣ ነው። እንደምታውቀው ያው አንዳንድ የማምረቻ ኮስ ከፍ ሲል ይመጣል ዋጋ ንረቱ ይመጣል ማለት። ስለዚህ ከማምረቻ ወጪ ጋር የተገናኘ ነው። ሁለተኛ ደግሞ አንዳንድ ጊዜ ፍላጎት በተለያየ ምክንያት ከፍ ይላል። ምሳሌ የዜጎች የተወሰነ የገቢ አቅም ቢጨምር፣ የመንግስት ደግሞ በአብዛኛው በኢኮኖሚ ላይ የመሸመት ገንዘብ እንግዲህ በተለያየ መንገድ ገቢ አለው መንግስት ለማስጠፋት ያገኛል ገንዘብ የሚያክማል። ስለዚህ የመግዛት አቅሙ የመንግስት ፍላጎት ከፍ ይላል። ኢንቨስትመንት ሲል ነው እንግዲህ ብዙ ጊዜ የመንግስት ፍላጎት ከፍ የሚለው በእነዚህ ምክንያት። የማህበረሰቡም ሆነ የመንግስት ፍላጎት የግሉም ሴክተር ኢንቨስት የማድረግ ፍላጎት ሲጨምር፣ በዛ ምክንያት ብዙ ገንዘብ በኢኮኖሚ ውስጥ ይገባል ማለት ነው። ያኔ የዋጋ ንረት ይመጣል። ያንን እኛ ያው ዲማንድ ፑል የምንለው ያው ፍላጎት ተኮር የሆነ የዋጋ ንረት ነው። አንዳንዱ ወጪ ተኮር የሆነ ነው። ወጪ ሲጨምር የማምረት ሶስተኛ ደግሞ ከሌላ ዓለምም ይመጣል ኢምፖርት ኢንፍሌሽን የምንለው። ለምሳሌ ከነዳጅ ጋር ታውቃለ፣ ነዳጅ ዋጋ ሲጨምር እዚ በትራንስፖርት ላይ ይጨምራል፣ በተለያዩ ሴክተሮች ላይ ኢምፖርት በምናደርጋቸው ነገሮች ላይ ዋጋ ይጨምራል። አንዳንዴ ደግሞ ማህበረሰቡም ዝም ብሎ ሀገራዊ ሁኔታ ላይ ያለው ኮንፊደንስ ሲሸረሸር፣ ችግር ይኖራል ብሎ በስጋት ግምትም ምክንያት ዋጋ የምንልበት ሁኔታ አለ ጉዳቱ ከግለሰብና ከቤተሰብም ያልፋልም ብሏል። ቀውስ አስከትሏል። ያው እንደምትሰማው በክልልም በከተሞች በገጠርም ድረስ የሚሄድ ነው እና ጉዳቱ በቤተሰብ ኑሮ ብቻ ሳይሆን በሚሸመቱ ነገሮች ብቻ ሳይሆን ያ ከዛም በላይ የንግዱን ማህበረሰብ እምነት የሚሸረሽር ነገር ነው። የንግዱ ማህበረሰብም ያው ነገ ምን ይሆናል በሚል ንግዱ ላይ ብዙ እምነት የለውም። ዛሬ ዋጋ ንረቱ የሚጠቅም ቢመስለውም ተመልሶ ደግሞ ሲወርድ ጉዳት ላይ እንደሚወርድ ያስባል አሁን በውድ ገዝቶ በበለጠ ውድ ሸጦ ተመልሶ ሲመጣ ደግሞ ይጎደዋል ይሄንን ያውቃል ስለዚህ እነሱም ጋር እምነት የለም በዋናነት ደግሞ ቁጠባ በዋናነት ኢንቨስትመንትን ይጎዳል ታውቃለህ ጉዳቱ ነው ዋናው ኢንቨስትመንት ለምሳሌ ዛሬ ተዋውሎ ወደ ኢንቨስትመንት የገባው ሀይል ያው ተበድሮ ነው በብዛት የሚሄደው ተበድሮ ሲሄድ ያው ያወጣው ገንዘብ ሊገዛ የሚችለው ነገር ዋጋው ከፍ ይላል ኢንቨስትመንትን በቀላሉ ወደፊት እንዳይሄድ ያደርጋል። ቁጠባም ደግሞ እንደዛው ነው አንድ ሰው ቆጥቦ እዛ የሚያገኘው ያው ታውቃለህ ይንከረስታል ደግሞ ያው ባንኮች የሚከፍሉት በቁጠባ አለ። ስለዚህ አንድ መቶ ሺህ የቆጠበ ሰው የሚያገኘው ሰባት ፐርሰንት ስምንት ፐርሰንት አስር ፐርሰንት ሊሆን ይችላል፣ ግን ከዛ ከሚያገኘው በላይ እዚህ ብሩ ዋጋው እየሞተ ነው። በአጠቃላይ ከረጅም ጊዜ አኳ እድገትን ይጎዳል። የኑሮ ውድነትን ያስከትለው የዋጋ ንረት ከሀገሪቱ የኢኮኖሚ መዋቅርና ስርዓት ጋር የተገናኘ መሆኑን ገልጠው መፍትሄውም ይህንን ችግር ከመፍታት ይጀምራል ነው ያሉት። በመንግስት ፍላጎት መጨመር ምክንያት የመጣ ከሆነ መንግስት ለምሳሌ ገንዘብ አትሞ በኢኮኖሚ ውስጥ በመጨመሩ ምክንያት ብዙ ገንዘብ በኢኮኖሚ ውስጥ ስለገባ የሚመጣ ከሆነ በሞኔታሪ ፖሊሲ አለ የገንዘብ ፖሊሲ የሚባለው መንግስት መልሶ በዛ መንገድ ሊቆጣጠረው ይችላል ማለት ነው። ብዙ በኢኮኖሚ ውስጥ ማስገባ ልክ የዛን ያህል ከኢኮኖሚ ማስወጣት ይችላል መንግስት ገንዘብም ማለት ብትሬ ገንዘብ ከባንኮች መልሶ ወደ ብሔራዊ ባንክ እንዲጠራቀም በማድረግ መንግስት በወንድ በመሸጥ ገንዘብ በመሰብሰብ ከግለሰቦች ማለት መንግስት ለምሳሌ ኢንተረስት ሬት ከፍ ቢያደረግ ከባንክ የሚበደሩት ይቀንሳሉ። ታውቃለህ፣ ኢንቨስተሮቹ ከባንክ መበደር አይችሉም። ምን የሚወስነው መንግስት ነው ኢንተረስት ሬቱን ከፍ የሚያደረጉ ብሔራዊ ባንክ ነው። ስለዚህ መንግስት በሞኒተሪ ፖሊሲ በኩል ሊቆጣጠር የሚችልበት እድል አለው። ሁለተኛውና መሰረታዊ በኢትዮጵያም ሊሰራ የሚችለው ደግሞ ያው የግብርና ምርቱ በተለይ የኛ የዋጋ ንረት የሚያያዘው ከምግብ እህሎች ጋር የተገናኘ ነው። ኮንሱመር ፕራይስ ኢንዴክስ የምንለው የሸማች የዋጋ ህዳግ አለ። አማካይ ነገር ነው። በመሰረታዊነት ያው ሸማቾች የሚገዟቸው ነገሮች ላይ ከአመት አመት፣ ከጊዜ ወደ ጊዜ የዋጋ ንረት እንዴት እየጨመረ ነው የሚለውን የሚያሳይ ነገር ነው። እንግዲህ ኮንሱመር ኢንዴክስ የምንለው ያ ነው። እንግዲህ ኢንፍሌሽን የሚያመለክት ስለዚህ ይሄ ደግሞ አቅርቦት ከማሻሻል ጋር እያያዛል ምርት ከማምረት ምርታማነት ከመጨመር ጋር። ስለዚህ በኢትዮጵያ ውስጥ አቅርቦት ጋር ተያይዞ የሚመጣ እጥረት ጋር አቅርቦትና ፍላጎት አለመመጣጠን ጋር የሚመጣ ኢንፍሌሽን ነው። በኢትዮጵያ በአብዛኛው ያለው ይሄ። ስለዚህ አቅርቦት ማሻሻል ይጠበቅብናል። መሰረታዊ ፍጆታ እቃዎች ጋር አቅርቦት ካሻሻልን፣ በዋናነት ሰማንያ በመቶ የሚሆነው የአብዛኛው ማህበረሰብ ገቢ የሚሄደው ለምግብ ነው፣ ተጓዳኝ ለሆኑ ነገሮች ነው። ስለዚህ ያንን መቆጣጠር ይችላል ማለት ነው፣ አቅርቦት በማሻሻል ለምሳሌ አሁን ወደ ክረምት ይሄድን አቅርቦት የምር ይሻሻል ዋጋ ንብረት በተወሰነ ደረጃ የመቀነስ እድል ይኖረዋል ማለት ነው። ከመፍትሄዎቹ መካከል ህገ ወጥ የንግድ ስርዓት መቆጣጠር እና የገበያ መሰረተ ልማት ማሻሻል ሰፊውን ድርሻ እንደሚይዝም ገልጧል። እኛ የገበያ መሰረተ ልማት ደካማ ነው። ደግሞ የንግዱ ማህበረሰብም ኃላፊነት በተሞላበት መንገድ ትርፉን ግልጽ አድርጎ የገበያ ቻነሉ ጤናማ አይደለም። በእኛ ሀገር ሲቸግርህ እሱም የበለጠ ችግር ውስጥ እንድትወስድ የሚያደርግ ያ ኦርዴንግ እንለዋለን እኛ በእኛ ትንና ኦርዴን መደበቅ አርቲፊሻል የሆነ እጥረት የመፍጠርም ይኖራል እና የገበያ መስበተ ልማት የማሻሻል ጉዳይ ነው መፍትሄው። ለምሳሌ ሲሚንቶ ባለፈው ኢንተርቪን አድርጓል መንግስት፣ ታስታውሳለህ አላስፈላጊ የዋጋ ንረት ነው የመጣው። ሀገር ውስጥ ምርት ነው ከማከፋፈያ ጤናማ ሆኖ በሰንሰለቱ አርቲፊሻል የሆነ እጥረት ተፈጥሮ ነው ከስምንት መቶ ድረስ የሄደው። እና ያንን መንግስት በመቆጣጠር ሬጉላቶሪ ቦዲ በማጠናቀ መከላከል እና መረጃ ለህብረተሰቡ በመስጠት ስጋት መከላከል ይቻላል። አሁን መጨረሻ ላይ አንድ ያሉኝ ጠንካራ ሀሳብ አለ። መንግስት ጣልቃ መግባት አለበት የሚል የኢትዮጵያ የኢኮኖሚ ፖሊሲው ደግሞ ነፃ የገበያ ፖሊሲ ነው። አይጋጩም። እነሱን አንዳንድ ሰዎች እንደ መከራከሪያ ሀሳብም ያቀርባሉ። መንግስት ዋጋ መተመን ያለበትም ብሎም ይነሳል። እና እስቲ እዛ ላይ ሪአክት ያርጉ ዶክተር። ነፃ ማለት በኛ በግንዛቤ ደረጃ የሚወሰን ነው። በአደጉ ሀገሮች ያው ነፃ ገበያ ይሰራል። ከኃላፊነት ጋር ነው ነፃ ገበያ ማለት የግሉ ሴክተር ይሰራል ማለት ነው። በአግባቡ እንደተባለው ይሄ አላስፈላጊ የሆነ በራሱ በኩል የሚፈጥራቸውን ለዋጋን መጥስፋቶ የሚያደርጋቸውን ነገሮች አገር ግን ኃላፊነት ይሰማዋል የግሉ ሴክተር ማለት ነው። የግሉ ሴክተር አቅምም አለው እና ቶሎ የመበልፀግና የመጥፋት ሳይሆን ህብረተሰቡን የማገልገል ሳቤ ይዞ የሚሄድ ነው። የግሉ ሴክተር ከፍ እያለ ሲሄድ ማለት ነው። እኛ ሀገር ውድድሩ ጤናማ አይደለም። ለቀ አቅምም በቂ የላቸውም የግሉ ሴክተር ላይ የሚሰሩ ተዋናያን ኢትዮጵያ ደግሞ ሬጉላተሪ ቦዲ የምንለውም በተገቢው ይሄንን የሚያስከብር አይደለም። ስለዚህ ነጻ ነው ብለህ መልቀቅ በእኛ ሀገር ኮንቴክስት እየሰራ አይደለም። አሁን ባለው ሁኔታ የግሉ ሴክተር ለራሱ ብትለቀው አጭርና ስህተት የሆነ መንገድ ነው የሚሄ በምጣኔ ሀብት ሀሊዮት ወይም ቴዎሪ መሰረት ሸማቹ ምንድን ነው የሚላው? ሸማቹ የራሱን መብት በማስጠበቅ ነገር መንግስት ብቻ ያስጠበቅልኝ ማለት ተገቢ አይደለም። ያው ሸማች እንደምታውቀው ከአቅራቢው በላይ ነው እኛ ጋር የክም ማለት ነው። እና ግን ሸማች መደራጀት ይችላል። የሸማቾች የህብረት ስራ ማህበር እንደምታውቀዋለህ ይህ ሸማቾች የህብረት ስራ ማህበር በተገቢው ቢደራጅ ጉዳዩን በዲማንድ ሳይድ ያለውን ወደ ሀይል መቀየር ይችላል፣ ነጎሽት ማድረግ ይችላል። ዶክተር ለሰጡኝ ማብራሪያ እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። ግናለሁ ዮናታን። እሽ እግዚአብሔር ይስጥልኝ። የአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ አዋሳሙ